ትናንትናው ዕለት በጎንደርና በደሴ ከተሞች ሕዝባዊ ሰልፎችን ያካሄደው የአንድነት ፓርቲ ከፍተኛ መሪዎች የስምንት አባሎቻቸውን ጎንደር ውስጥ መታሰር ጨምሮ ደርሰውብናል የሚሉትን መዋከብ የሚገልጽ አቤቱታ ለክልሉ ፕሬዚዳንት አቶ አያለ ጎብዜ ባህር ዳር ላይ ተገኝተው ያሰሙ ሲሆን የክልሉ ፕሬዚዳንትም ጉዳዩን በቅርብ እንደሚከታተሉ ገልጸውላቸዋል። ሰሎሞን አባተ ዝርዝር አለው። ይህንን የአንድነት ፓርቲ መሪዎችን በትናንትናው ምሽት ያቀረብነውን ስምንት አባሎቻቸው ጎንደር ላይ መታሰራቸውን የሚገልጽና ሌሎችም አዋከቦችን በተመለከተ ይህንኑ የአንድነት አቤቱታ ይዤ ወደ ሰሜን ጎንደር ዞን ፖሊስ መምሪያ ኃላፊ አቶ ዘመነ አመንሸ ደውዬ ነበረ። ይህንን ብለውኛል። ነ እንግዲህ አሁን እስረኛ መታሰሩን አላቅም። ነ እንግዲህ በየቦታው መቼም የዚህ አባል የዚህ አባል ተብሎ ተለይቶ የሚታሰር የለም። ማንኛውም በወንጀል የተከሰሰው ሊታሰር ይችላል በህግ ስርአት በፍርድ ቤት ቀርቦ ፍርድ ቤት የሚለውን ውሳኔ ያገኛል ከዛ ውጭ ግን ዝም ብሎ እየተጎተተ የተለያየ የፖለቲካ ፓርቲ አባል ስለሆነ የሚታሰርበት ሁኔታ የለም አለ ብዬ አላውቅም ዛሬ ደውለውልኝ ነበር ከአንድ እናረጋግጣለን ብያቸዋለሁ ማነው የደወለልህ አቶ አስራት ደውለውልኝ ነበር ከአንድነት ከአንድነት ደውለውልኝ ነበር አረጋግጣለሁ የታሰረ አባላችሁ ካለ በምን ሁኔታ እንደታሰረና ከህጋዊ ስርአት ውጭ ታስሮም ከሆነ እናረጋግጣለን ብያቸዋለሁ ነገር ግን ቅድም እንዳልኩ ሰው የሚታሰረው በህግ ሲፈለግ ብቻ በፍርድ ቤት ስርዓትን ጠብቆ ነው። በሌላ በኩል ደግሞ ደሴ ከተማም የተካሄደውን እና ደረሰብን የሚሉትን ማዋከብ አስመልክቶ በፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ አቶ ግርማ ሰይፉ እንደዚህ ብለው ነበር። እውነት ነው። እኔ ራሴ ያለሁኝም አንድ አርቲክል ጽፌ ለቅቄ ያለሁኝ እንዴት አድርገው ሲያዋክቡን እንደነበረ ምናምን የነበረበት ሁኔታ እና መብቴን በኢትዮጵያዊነቴ ስጡኝ እንጂ በምክር ቤት አባልነቴ አይደለም ብዬ የላኩት ሜሴጅ አለ እና ስልክ ደውለው እሱን ተዉትና ሌሎቹን አስገቧቸው እያሉ መመሪያ የሚሰጡ በስልክ የሚያዙ ሰዎች አሉ። እኔ በምክር ቤት አባልነቴ የተለየ ፕሪቪሌጅ አይደለም የጠየቁት፣ በኢትዮጵያዊነቴ ነው ጉዳዩን እየጠየቁት ያለሁት እነዛም አብረውኝ ያሉት ሰዎች በኢትዮጵያዊነታቸው ነው ጉዳዩን እየጠየቁ ያሉት። እኔ ግን የምክር ቤት አባል ስለሆንኩኝ እሱን ተዉትና ሌሎቹን አስገቧቸው እየተባለ ነው ስንንቀሳቀስ የነበረው። ከዛ በተረፈ ወረቀት ስንበትን አግተው ወስደው ያስሩናል። እኔ አልታሰርኩም። በርግድ እዚህ ያሉት አባሎቻችን ይታሰራሉ። አስረው ግን አያሳድሯቸውም። ያው ስራውን ማደናቀፍ ስለሆነ አላማው አስመሽተው ይለቋቸዋል። የለጠፍናቸውን ወረቀቶች እየዞሩ ሲቀዱ ያድራሉ። ይህ እንደዚህ አይነት ተልእኮ የሚወስድ የኢህአድግ አባል እንዴት አይነት ሞራል ልና እንዳለው አላውቅም። ህገወጥ ከሆነ መሪዎች አለን፣ የምንጠየቅ ሰዎች አለን እና በዚህ አግባብ መጠየቅ ሲኖርብን የለጠፍነው ነገር ህገ ወጥ ከሆነ በዛ መስመር መካሄድ ሲገባው፣ እየተደረገ የነበረው ግን ሄደን ስንመጣ አንዳንዱ እኛ በጣም በከፍተኛ ሁኔታ አጣብቀን እንዳያላቅቁት ብለን ስንል እምቢ ሲላቸው ጭቃ ቀብተውት ያድራሉ። እና እስኪ እግዚአብሔር ያሳይ። ጭቃ አንስቶ ወረቀት ቀብቶ እንደዚህ አይነት ነገር ማድረግ በመጨረሻ የበየከተማውም እየዞሩ ይሄ አንድ ለአምስት በሚሉት መዋቅራቸው ህገወጥ ሰልፍ ስለሆነ እንዳትወጡ እያሉ ሲቀሰቅሱብን ነበር። ስለዚህ የአቶ ግርማ ሰይፉና የፓርቲያቸው ክስና ብሶት የደቡብ ወሎ ዞን አስተዳዳሪ አቶ ፍስሃ ወልደሰንበት እንዲህ ብለዋል። እንደ አይነቱ ነገር እኛ የምናውቀው ያላቸው ደጋፊ ወጥቶ ሰልፍ በሰላም አካሄደው መመለሳቸውን ነው። እንደዚህ አይነት ነገር ቢኖር ኖሮ ይህም አካሄድ አይችሉም ነበር። ከእኔም ጋር ራሱ የሰልፉ አስተባባሪ አቶ ግርማ ተነጋግረናል። መጥተው ችግር ካጋጠማቸው እንዲደውሉልኝ አድሬስም ሰጥቻቸዋለሁ። ይሄ ችግር አጋጥሞኛልና ስቱልይ ብለው የደወሉልኝ ነገር የለም። ስለዚህ በእርሶ በኩል በተሳካ መንገድ ብለው መሄዳቸውን በፓርቲው አባላት ላይ በግልጽም ይሁን በተዘዋዋሪ እንደዚህ የማዋከብ የክትትል የማስፈራራት ስራዎች አልተሰሩም። አቶ ፍስሐ ለምን ለምን ይሰራል ማለት ነው። እንደዚህ አይነት ነገር እስካሁንም ስናደርግ አልነበረም። አሁንም እኔ እንደውም ያው በግልጽ እንደገለጥኩልህ ቢሮ መጥተው አነጋግረውኛል። የሚገጥማቸው ችግር ካለ እንዲደውሉልኝ ሁሉ አድሬስ ሰጥቻቸዋለሁ። ይህ ችግር ገጥሞናል ብለው የነገሩኝም የገለጹልኝም ነገር የለም። በነሱም በእኛ የሚያገኝ ነው ተጨባጭ ችግር የለም። ለመሆኑ እርስዎ እዛ ሰልፉ በነበረበት አካባቢ ነበሩ? ያው በእርግጥ ስራ ላይ ነው የቆይሁት የተወሰነ ሰልፉ ላይ በትክክል ባላየው፣ ስለ ሰልፉ በቂ ኢንፎርሜሽን አለኝ። ምን ያህል ሰው ይሆናል ብለው ይገምታሉ እርስዎ አቶ ፍሳሀ የወጣው ያው ብዙ ሰው የገመተው እዛው አካባቢ ያሉ ሰዎች ግምት ነው እንግዲህ የተቆጠረ የለም። አንዳንዶቹ አምስት መቶ ይላሉ አንዳንዶቹ እንደ ቢበዛ አንድ ሺህ ይላሉ። በዛ አካባቢ የሚገመት እንደሆነ ነው። የፓርቲው ኃላፊዎች እስከ ሀምሳ ሺህ ብለው ተናግረው ነበረ። ያው ይሄ በእነሱ በኩል የተለመደ ነው። ትንሽ ነገር ከተገኘ አባስቶ መግለጽ። ያው የደሴ ከተማ ህዝብ ያየው ነገር ስለሆነ ፍርዱ ለከተማው ህዝብ መተው ነው። ምን ይባላል? የአንድነት ከፍተኛ መሪዎች የፓርቲው የብሔራዊ ምክር ቤት ሰብሳቢ አቶ ዘካሪያስ የማነ ብርሃን እና ዋና ጸሐፊው አቶ አስራት ጣሴ ከጎንደር ሰልፋቸው እና እንቅስቃሴያቸው ሲመለሱ ዛሬ አግኝቻቸው ነበር። ማምሻውን አሁን ያለነው ባህርዳር ከተማ ነን ያለነው። ምን ትሠራላችሁ? ባህርዳር ባህርዳር፣ ያው ከጎንደር ተጉዘን ባህርዳር ገብተን እዚህ የአማራ መስተዳደር ቢሮ ለአቤቱታ ነው ባህር ዳር የገባ ነው። ማን ጋር ገባችሁ? ርዕሰ መስተዳደሩ ጋር አቶ አያሌው ጎበዜ ጋር ነበር የገባ ነው። አገኛችኋቸው? አዎ፣ አግኝተናቸዋል። አናገሯችሁ? አዎ አነጋግረውናል። ምን አላችኋቸው? ምን መልስ ሰጧችሁ? እንግዲህ በተገቢው ሁኔታ ተቀብለውን ችግሮቻችንን አቤት ብለናል። በዝርዝር ችግሮቻችንም አንደኛ ሰላማዊ ሰልፉን የመከልከል ችግር በሁሉም ቦታ እንደገጠመን፣ በወቅቱ ቅስቀሳ እንዳናደርግ ችግር እንደገጠመን፣ እንዲሁም ደግሞ ህዝቡ እንዳይወጣ ኢዲሞክራሲያዊ በሆነ መንገድ ጫና ህዝቡ ላይ ተደርጎበታል። ከሰልፍ ጋር ስምንት ሰዎች ታስረውብናል፣ ያለ አግባብ እንዲሁም በዛሬው እለት ወይኒ ፖሊስ ጣቢያ ሄደን ሁለቱ ልጆች በከፍተኛ ሁኔታ እንደተደበደቡ በተለይ ጎንደር ከተማ የታሰሩት ሁለቱ አባሎቻችን እንደተደበደቡ ነገረናቸዋል። በቀጣዩ ጊዜያቶች ህዝባዊ ስብሰባ በተለያዩ የአማራ ከተማዎች የምናደርግ ስለሆነ ትብብር እንዲደረግልን መመሪያ እንዲሰጡልን ለመጠየቅ ነበረ። ከዚሁ ጋር በተያያዘ ፓርቲያችንን ጽህፈት ቤት አከራዮቻችን ለቀው እንድንወጣ ግፊት እያደረጉብንና አባሎቻችን አሁን ከሰላማዊ ሰልፉ በኋላ ተለቅመው ሊታሰሩ ይችላሉ የሚለውን ስጋታችንን ነግረናቸዋል። ምን አሉ? ተደሳቸው እሳቸው እንግዲህ ያቀረባችሁልኝን ዝርዝር አቤቱታዎች አዳምጫለሁኝ አስፈላጊውን ክትትል አደርጋለሁኝ ብለው ናል። እናንተ ስትመለከቱ ሲያናግሯችሁ እንዴት ነበረ? እርስዎ እንዴት ይገመግሙታል? እንደ አንድ ፓርቲ መሪ የክልሉን መስተዳድር ባናገሩበት ጊዜ የነበራቸው መንፈስ፣ አቀራረባቸው፣ አነጋገራቸው ከእናንተ ጋር ምን ይመስል ነበረ? አዎ አቀራረባቸው በእውነት እታች ዞን ላይ ካየነው አመራሮች በእጅጉ የላቀና ፍጹም ጨዋነት የታከለበት ነው እና በቅርብ ሆነው ጉዳዩን እንደሚከታተሉት ቃል ገብተውልናል። እንዲሁም ደግሞ በቅርብ መገናኘት እንደምንችልና አስፈላጊውን ክትትል ሁሉ አድርገው የታሰሩትንም አባሎቻችንንም ጉዳይ በዝርዝር አጥንተው አስፈላጊውን መመሪያ እንደሚያስተላልፉልን ቃል ገብተውልናል። የአንድነት ዋና ጸሐፊ አቶ አስራት ጣሴ ምን ይላሉ? ከክልሉ ፕሬዚደንት ከአቶ አያሌ ጎበዜ ጋር ስላደረጉት ስብሰባ ወል እኛ እንግዲህ ሁልጊዜ መልካም ነገር ስናይ መልካም ነው ብሎ ማለቱ ተገቢ ነው። በእውነት ከአቶ አያሌው ጎበዜ ጋር ያደረግነው ውይይት በጣም ጥሩና ጠቃሚ ውይይት ነው። ምናልባትም ውጤትም ሊኖረው ይችላል የሚል ተስፋ ይዤ ነው የወጣሁት። ነገር ግን ያው የኢህአዴግን ስርዓት ስለምናውቀው በጣም ቁልፍልፍና የተ ብዙ መስመር ያለው ስለሆነ ጉዳዮች በአንድ ወይንም በሁለት ወይንም በሶስት ጥሩ አስተያየት ያላቸው ሰዎች ይፈጸማል ብሎ መቀበሉም ያው የዋህነት ነው። ቢሆንም ግን ደረጃውን የጠበቀ ውይይት እና መነጋገር አድርገናል። በጥሩ መልኩ ነው ያየሁት። ዛሬ አዲስ አበባ ላይ ታስረዋል የተባሉትን አርባ የሚሆኑ የአንድነት አባላትና ደጋፊዎች እንዲሁም የጎንደር እስረኞችን የአንድነት ሁኔታዎች ተከታትዬ እመለሳለሁ። ጤና ይስጥልኝ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ኦታ ቸርኖህ ነው። በዕለት ስርጭት አዘጋጅ ሰሎሞን ክፍሌ፣ ሌሎቹንም ባልደረቦች ጨምረን የምንሰናበተው አዲሱ አበበና ሄኖክ ሰማግዘርነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት ላይ በልዩ ዝግጅታችን፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም ደህና ደሩ።